የአውሮፓያኑ አቆጣጠር 2024 የጀመረው ባልተለመዱና ባልተጠበቁ ፖለቲካዊ ክስተቶች ነው። ከጅምሩ አዲሱን ዓመት ለመቀበል ዓለም ትኩረቱን በበዓሉ ዝግጅት ላይ ባደረገበት ዕለት ኢትዮጵያ የባህር በር የምታገኝበት የመግባቢያ ሰነድ ከሶማሌላንድ መሪዎች ጋር መፈራረሟን አስታወቀች። በወቅቱ ለ50 ዓመት የሚዘልቅ ሊዝና እየታደሰ እንደሚቀጥል የተገለጸው ስምምነት ከባህር በር በተጨማሪ ኢትዮጵያ የጦርና የንግድ ሰፈር እንዲኖራት የሚፈቅድ መሆኑ ተገልጾ ነበር። ሶማሌላንድ በበኩሏ በምትኩ ኢትዮጵያ ዓለም አቀፍ እውቅና ልትሰጣት መስማማቷን አስታውቃ ነበር። ወዲያውኑ ግን የሶማሌላንድ ግዛት የአስተዳደሯ አካል መሆኑን የምትገልጸው ሶማሊያ ስምምነቱ ሕጋዊ መሰረት የሌለውና ሉዓላዊነቷን እንደሚዳፈር በመግለጽ ተቃውሞዋን አሰማች። በሶማሊያ የሚንቀሳቀሰውን አልሻባብ ለመዋጋት በሀገሯ የሚገኙ ወታደሮችም ለቀው እንዲወጡ እንደምታደርግም ዛተች። በዚህ ምክንያት በ2024 በአፍሪካ ቀንድ የቀውስ ስጋት የፈጠረውን ይህን ውጥረት ለማርገብ ቀጠናዊና ዓለም አቀፋዊ ጥረቶች የተካሄዱበት ዓመት ሆኖ አልፏል። በዓመቱ መገባደጃ ላይም በቱርኩ ፕሬዚዳንት ሬሲፕ ጣይብ ኤርዶዋን አደራዳሪነት ኢትዮጵያና ሶማሊያ ከሶማሌላንድ ጋር በተፈረመው የመግባቢያ ስምምነት ምክንያት ለአንድ ዓመት ገብተውበት የነበረውን ዲፕሎማሲያዊ ውዝግብ ለማቆም ስምምነት ማድረግ ችለዋል። ውጥረቱ ግን ሙሉ ለሙሉ አልበረደም። ይህን ውጥረት አስመልክቶ በወቅቱ ያነጋገርናቸው በዓለም አቀፉ ግጭት ተንታኝ ቡድን የምስራቅና ደቡብ አፍሪካ ዳይሬክተር ኒኮላስ ዴሎይን ዓለም አቀፍ ተቋማት በሁለቱ ጎረቤት ሀገራት መካከል የተፈጠረውን ችግር ለማርገብ የሚኖራቸው ሚና ወሳኝ መሆኑን አብራርተው ነበር። እንደማስበው በእነዚህ አይነት ሁኔታ ውስጥ እነዚህ ቀጠናዊና ዓለም አቀፋዊ ተቋማት በዋናነት ሊያደርጉት የሚገባው በኢትዮጵያና በሶማሊያ መካከል ያለው ሁኔታ ከዚህ በላይ እንዳይባባስ እና እንዳይዛመት ማድረግ ነው። ወታደሮችን ማንቀሳቀስ ወይም ወታደሮችን ከሶማሊያ ማስወጣት የመሳሰሉ ስሜታዊ እርምጃዎች እንዳይወስዱና ኢትዮጵያና ሶማሊያ ልዩነታቸውን ኃይል በመጠቀም ለመፍታት ከመሞከር ይልቅ ቁጭ ብለው እንዲነጋገሩ ማድረግ አለባቸው። በ2024 መግቢያ የዓለም ትኩረት የሳበው ሌላው ጉዳይ ኢትዮጵያ፣ ኢራን፣ ሳውዲ አረቢያ እና የተባበሩት አረብ ኤሚሬትስ በመልማት ላይ ያሉ ሀገሮች የመሰረቱትን ብሪክስ የተሰኘ ቡድን መቀላቀላቸው ነው። የምዕራባውያን ሀገሮች እንዳለማቀፉ የገንዘብ ተቋምና የዓለም ባንክ የመሳሰሉ ለመንግስታት ብድር የሚሰጡ ጠቃሚ ዓለም አቀፍ ተቋማት ላይ ያላቸው ጫና የወለደውን ይህን ቡድን ኢትዮጵያ የተቀላቀለችውም በፖለቲካዊና ኢኮኖሚያዊ ጫናዎች ምክንያት መሆኑን በኢትዮጵያ የኢኮኖሚ ባለሙያዎች ማህበር የምርምርና ፖሊሲ ትንተና ዳይሬክተር እንዲሁም የምጣኔ ሀብት ተመራማሪ ዶክተር ደግዬ ጎሹ አመልክተው ነበር። ኢትዮጵያ ብሪክስ ኢንጆይን ያደረገችው ለምንድን ነው? የኢኮኖሚ እና የፖለቲካ ማዕቀብ ስለበዛባት ነው የሚሉት አብዛኞቹ ናቸው። ወደ 49 በመቶ የሚሆኑት በዚህ ነው የሚያምኑት። አሁን በገጠማት ወቅታዊ ፖለቲካዊና ኢኮኖሚያዊ ችግር ነው ብለው ነው ኤክስፐርቶች የሚያምኑት። ባለሙያዎች ኢመርጂንግ ኢኮኖሚ አዲስ ኢኮኖሚ ስለሆነ የተቀበሏት የተቀበሉት የሚሉ 49 በመቶ አሉ። ጂኦፖለቲክስ ነው ያለችበት ጂኦግራፊያዊ ሁኔታ ነው የሚሉት 45 46 በመቶ አካባቢ የውጭ ግንኙነቷ በጣም እየወረደ እየወደቀ ስለመጣ ነው የሚሉት 41 በመቶ። ወደ 11 ምክንያቶችን ራንክ አርገዋቸዋል። መንግስት የሚለው በራሳችን ሜሪት ነው በበጎ ስራችን ነው ይላል። የአባላት ቁጥሩ ዘጠኝ የደረሱት ብሪክስ በዚህ ዓመት የተለያዩ ጉባኤዎችን ያካሄደ ሲሆን በሀገራቱ መካከል በሚደረጉ የንግድ ልውውጦች ብሔራዊ ገንዘባቸውን እንዲጠቀሙ የሚያስችል አሰራር ለመፍጠር በመስራት ላይ መሆናቸውንም በዚህ እየተገባደደ ባለው ዓመት አስታውቀዋል። የአውሮፓውያኑ 2024 ኢትዮጵያን ጨምሮ ሶማሊያና ኤርትራ በሚገኙበት የአፍሪካ ቀንድ እየተባባሰ ከሄደው ዲፕሎማሲያዊ ውጥረት በተጨማሪ በሀገር ውስጥና የፖለቲካ አለመረጋጋቶች የቀጠሉበት እንዲሁም አዳዲስ የእርስ በርስ ግጭቶችም የተፈጠሩበት ዓመት ነበር። ከቀጠናው ወጣ ሲል ደግሞ በሰሜን ምስራቅ በምትገኘው ሱዳንም በሀገሪቱ ጦር ሰራዊትና በፈጥኖ ደራሹ ኃይል መካከል የሚካሄደው ጦርነት በዚህ ዓመት አንደኛ ዓመቱን አስቆጥሮ ቀጥሏል። በዋና ከተማዋ ካርቱም ጨምሮ በዳርፉር ኮርዶፋን፣ እና ሌሎች ክልሎች ከባድ ውጊያዎች ተካሂደዋል። ለ20 ወራት በሱዳን የዘለቀው ይህ አስከፊ ጦርነት እስከ ዛሬ ከተመዘገቡት ሁሉ ትልቁ ሰብዓዊ ቀውስ ሆኖ መመዝገቡን የዓለም ነፍሰ አድን ኮሚቴ ያስታወቀ ሲሆን ከ11 ሚሊዮን በላይ ዜጎች በሀገር ውስጥና በውጭ ሀገራት መፈናቀላቸውን የመንግስታቱ ድርጅት ገልጿል። የረሃብ ክትትል ኮሚቴ በሚል የሚታወቀው ተቋም ከሳምንታት በፊት ይፋ ባደረገው ሪፖርትም ከበባ ውስጥ ባለችው የሰሜን ዳርፉር መዲና አልፋሽር ውስጥ በሚገኙ ሁለት መጠለያዎች እንዲሁም በደቡብ ኮርዶፋን ግዛት በሚገኙ ሌሎች ሁለት አካባቢዎች ረሃብ መስፋፋቱንም አስታውቋል። ወደ 26 ሚሊየን የሚጠጋ የሱዳንን ሕዝብ ለከባድ ረሃብ ያጋለጠውን አስከፊ ቀውስ ለማርገብ የሶማሊያ፣ ኢትዮጵያ፣ ኬንያና ዩጋንዳ መሪዎች የሚገኙበት ስብስብ ስብሰባ አካሂዶ ነበር። በመስከረም ወር በኒውዮርክ የተካሄደው ሰባ ዘጠነኛው የዓለም መሪዎች ጉባኤ አጀንዳ ከነበሩ ርዕሶች አንዱም ይኸው የሱዳን ቀውስ ነው። ሆኖም የሱዳን እርስ በርስ ጦርነት መቋጫ ሳያገኝ ዓመቱ ተገባዷል። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ በአፍሪካም ሆነ በዓለም አቀፍ ደረጃ የተካሄዱ ጥረቶች ለምን እንዳልተሳኩ ለአሜሪካ ድምጽ ይህን ብለው ነበር። በሱዳን የውስጥ የፖለቲካዊ ቀውስ ውስጥ በቃጣና ውስጥ በአፍሪካ ቀንድ ቃጣና ውስጥ ትልቅ ፍላጎት ብሔራዊ ፍላጎት እና ጥቅማቸውን ለማስከበር የሚንቀሳቀሱ ከአካባቢው ወጣ ያሉ በአካባቢም ያሉ ሀገራት ፍላጎት መኖር ይመስለኛል የሰላም ማምጣት የማውረድ ሂደቱን በተሳካ ሁኔታ ለማድረግ እንደ እንቅፋት ሆኖ የሚታዩ ብዙ ማንሳት ጠቀሻዎችን ማንሳት እንችላለን። እንደምታውቀው አደራዳሪዎች ወይም አሸማጋሪ አሸማጋዮች ላይ የሚቀርቡ ክሶች አሉ። ለምሳሌ በቡርሃን በኩል የተባበሩት አረብ ኤምሬቶች ፓርቲሊም ኢትዮጵያንም ጨምሮ እጅ አለበት። ሱዳን ራፒድ ፎርሶችን ድጋፍ ትሰጣላችሁ ወይም ከዛ ጋር አብራችሁ ትሰራላችሁ የሚሉ ክሶችን ያቀርባሉ ማንሳት ትችላለ። ስለዚህ በሽምግልና የሚመጡት ኃይሎች እራሳቸው ክሬደብል ወይም ታማኝ ያለመሆኑ ጉዳይ ይታይባቸዋል። ከዛ ባሻገር ያሉ እንደ ኢጋድ መር የነበሩትን ደግሞ ቀጠናዊ ሰላም የማስፈን ኤፈርቶች ወይም እንቅስቃሴዎች ስናይ ደግሞ እነዚህ መሰል ድርጅቶች ሀገራቱ በውስጥ ፖለቲካ በታመሱ ቁጥር የኢኮኖሚክ መሰረቶች በተናጉ ቁጥር እነዚህን የመሰረቱ የእነዚህ አባል የሆኑ ተቋማት ጠንካራ ሆነው ተማማኝ እምነት ኖሮባቸው ፈጣንና አጣዳፊ የሆኑ ውሳኔዎችን በማሳለፍ በአካባቢው ሊፈጥሩ የሚችሉ ቀጣይ ስጋቶችን ለማቆም አለመቻላቸው አንዱ ትልቅ ነው ብዬ አስባለሁ። 2024 ከሱዳን በተጨማሪ በሌሎች የአፍሪካ ሀገራትም ቀውሶች፣ ጥቃቶችና ፖለቲካዊ አለመረጋጋቶች ተስተናግደውበታል። ለምሳሌ በየካቲት ወር በሰሜናዊ ቡርኪና ፋሶ በሚገኙ ሶስት መንደሮች ላይ የእስላማዊ ጽንፈኛ ኃይሎች ባደረሱ ጥቃት ከ170 በላይ ሰዎች ተገድለዋል። መጋቢት ወር ላይም በሰሜን ምዕራብ ናይጄሪያ ታጣቂዎች በአንድ ትምህርት ቤት ላይ ወረራ አካሄደው 280 ተማሪዎችን አግተው መውሰድ ችለዋል። ይህም እንደ አውሮፓውያን አቆጣጠር በ2014 የቦኮ ሃራም ታጣቂዎች ከቺቦክ መንደር በመቶዎች የሚቆጠሩ ልጃገረዶችን ካገቱበት ጊዜ አንስቶ ከናይጄሪያ ትምህርት ቤቶች የታገቱ ተማሪዎች ብዛት ከ1400 እንዲበልጥ አድርጎታል። የኔዘርላንድ የጥናት ተቋም የሆነው ክሊንዳል ኢንስቲትዩት አደገኛ የሆኑ ግንኙነቶችን አስመልክቶ ግንቦት ወር ላይ ይፋ ባደረገው የጸጥታ ሪፖርት ታጣቂዎች ከሳል ቀጠና በባህር ዳርቻ ወደሚገኙ የበለጸጉ ሀገራት እየፈለሱ መሆኑንም አመልክቷል። የኢኮኖሚ እድሎችና ከፍተኛ የድህነት ደረጃ ታጣቂዎች በቀጠናው በቀላሉ ሰዎችን እንዲመለምሉና ራሳቸውን እንዲያሳድጉ አስተዋጽኦ እያደረገ መሆኑንም ሪፖርቱ ጨምሮ ገልጿል። የጸጥታ ተንታኝ የሆኑት ቺዲ ኦሜጄ ይህ ሁኔታ ሳይታወቅ የተከሰተ ጉዳይ አይደለም ይላሉ። ይህ ሁኔታ መፈጠሩ የሚያስደንቅ ጉዳይ አይደለም። ምክንያቱም ድንበሮቻችን በቀላሉ ዘልቀው ሊገቡባቸው የሚችሉ መሆናቸው ይታወቃል። እኔ እንደሚመስለኝ በሳህል በኩል እየገቡ የሚገኙት በዋናነት ለኢኮኖሚ ፍላጎት ነው። በርዕዮተ ዓለም ዓላማ ላይ የተመሠረቱ ናቸው ብዬ አላስብም። ነገር ግን ሁኔታው እጅግ አስጨናቂ፣ አሳሳቢና አስፈሪ ነው። የሰሐራ በረሃን አብዛኛውን ክፍል የሚሸፍነው የአፍሪካ ሳህል ቀጠና የዓለም አቀፍ አሸባሪዎች ማዕከል መሆኑን የዓለም ሽብርተኝነት መረጃ ጠቋሚ እንደ አውሮፓያን አቆጣጠር በ2023 ያወጣው መረጃ ያሳያል። ከቅርብ ዓመታት ወዲህ በቀጠናው የተካሄዱት መፈንቅለ መንግስቶችም የአካባቢውን የጸጥታ ሁኔታና ለታጣቂዎቹ ይሰጡ የነበሩ ምላሾችን ክፉኛ እንደ ጎዱት ባለሙያዎች ይናገራሉ። ይህም በ2024 ተባብሶ ቀጥሏል። ከፖለቲካ አለመረጋጋቱ ጎን ለጎን በ2024 ፈታኝ ሆኖ የቀጠለው በአየር ንብረት ለውጥ ምክንያት የሚከሰቱ የተፈጥሮ አደጋዎች ናቸው። ለምሳሌ በአመቱ መጀመሪያ በዘነበው ከፍተኛ ዝናብ የኮንጎ ወንዝ ባለፉት ስድስት አስርት ዓመታት ውስጥ ባልታየ ሁኔታ በመሙላቱ በዲሞክራቲክ ሪፐብሊክ ኮንጎና በኮንጎ ሪፐብሊክ ያስከተለው ጎርፍ ከ300 በላይ ሰዎች ሕይወት ሲያጠፋ ከ350 ሺህ በላይ ሰዎች ደግሞ የሰብዓዊ እርዳታ ጠባቂ ሆነዋል። በሚያዝያ ወር በምስራቅ አፍሪካ የጣለው ከፍተኛ ዝናብ ያስከተለው ጎርፍም በታንዛኒያ ከ155 በላይ ሰዎችን ሲገድል፣ ከ200 ሺህ በላይ የሚሆኑ ሰዎች ደግሞ ጉዳት ደርሶባቸዋል። በደቡብ አፍሪካም ባለፉት 40 ዓመታት ውስጥ አለመታየቱ የተገለጸ ድርቅ በአንጎላ፣ ቦትስዋና፣ ማላዊ፣ ሞዛምቢክ፣ ናሚቢያ፣ ዛምቢያ ና ማዳጋስካር ከፍተኛ ጉዳት አስከትሏል። እነዚህ ክስተቶች ታዲያ በህዳር ወር አዘርባጃን ዋና ከተማ ባኩ ውስጥ በተካሄደው 29ኛው ዓለም አቀፍ የአየር ንብረት ጉባኤ መፍትሄ ይገኝላቸዋል ተብሎ ተጠብቆ ነበር። ለምሳሌ በአየር ንብረት ምክንያት ጉዳት እየደረሰባቸው ላሉ ታዳጊ ሀገራት ለመስጠት ቃል የተገባው የገንዘብ ድጋፍ ወደ 1.3 ትሪሊየን ዶላር ያድጋል የሚል ተስፋ ተጥሎ ነበር። ሆኖም ከበለጸጉት ሀገራት የሚጠበቀው የገንዘብ ድጋፍም ሆነ በከፍተኛ ሁኔታ እንዲቀንሱ የሚጠበቀው የአየር በካይ ጋዞች ልቀት አለመሳካት ብዙዎችን አስቆጥቷል። አቶ ቢንያም ያዕቆብ በጉባኤው ላይ ታዳጊ ሀገራትን ወክለው ተደራዳሪ ነበሩ። በዚህ መሰረት በጣም ብዙ ቅሬታዎች አሉ። በጣም ታዳጊ ሀገራቶች ብዙም እዚህ ግባ የሚባል ቦታ ሳይሰጣቸው ለረጅም ዓመታት የተለፋበትን በሁለት ሳምንት መቶ ቁጥር የመውሰን ነገር ነበር ከበለጸጉት ሀገራቶች። ይሄ ደግሞ ትልቅ የኃይል ልዩነት የሚያመላክት ነው እና ትንሽ በሱ በሱ ደረጃ ቅሬታ ተሰምቶ ነው ከአፍሪካ አህጉር ወጣ ስንል ደግሞ 2024 በዋናነት በዩክሬን በጋዛ በሊባኖስ እና በቅርቡ ደግሞ በሶሪያ የተደረጉ ጦርነቶች የተሞላ ነበር። በተለይ በዓመቱ መገባደጃ በሶሪያ የተደረገው ውጊያ ሀገሪቱን ከግማሽ ምዕት ዓመት በላይ ላስተዳደረው የአሳድ ቤተሰብ አገዛዝ ውድቀት ሆኗል። እንደ አውሮፓውያን አቆጣጠር በጥቅምት 2023 የሐማስ ታጣቂ ቡድን በእስራኤል ላይ የደረሰውን ጥቃት ተከትሎ ከአንድ ዓመት በላይ በጋዛ ባደረገችው ዘመቻ ከአርባ አምስት ሺህ በላይ ፍልስጤማውያን መገደላቸውን የተባበሩት መንግስታት ድርጅት የጋዛ ጤና ሚኒስቴርን ጠቅሶ ዘግቧል። እንደ አምነስቲ ኢንተርናሽናል እና ሂዩማን ራይትስ ዋች ያሉ ዓለም አቀፍ የሰብአዊ ተቋማትም እስራኤል ጋዛ ውስጥ በፍልስጤም ህዝብ ላይ የዘር ማጥፋት አድራጎት ፈጽማለች ሲሉ በጦር ወንጀልና በሰው ልጆች ላይ በሚፈጸሙ ወንጀሎች ከሰዋታል። በ2024 መጀመሪያ ጥር ወር ላይ ደቡብ አፍሪካ ተመሳሳይ ወንጀሎችን ጠቅሳ እስራኤልን ባለም አቀፉ የወንጀል ፍርድ ቤት ከሳ ነበር። ክሱን የተቀበለው ፍርድ ቤቱም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ፣ የቀድሞ የመከላከያ ሚኒስትራቸው ዮአቭ ጋላንትና የሐማስ ባለሥልጣናትን በጦር ወንጀሎች በመክሰስ የእስር ማዘዣ አውጥቶባቸዋል። ጎን ለጎን እስራኤል በጋዛ የጀመረችውን ጥቃት አጠናክራ በመካከለኛው ምስራቅ ወዳሉ ሌሎች ሀገራት ፊቷን ያዞረችውም በዚሁ ዓመት ነው። ሊባኖስ በሚገኘው የሂዝቦላ ታጣቂዎች ላይ ባደረሰችው ጥቃትም ከሶስት ሺ በላይ ሰዎች መገደላቸውን የተባበሩት መንግስታት ድርጅት አስታውቋል። በሺዎች የሚቆጠሩ ደግሞ ከቤት ንብረታቸው ተፈናቅሯል። ከነዚህ ውስጥ በዋና ከተማዋ ቤሩት ጨምሮ በሊባኖስ የተለያዩ ከተሞች በቤት ሰራተኝነት የሚተዳደሩ በሺዎች የሚቆጠሩ ኢትዮጵያውያን ይገኙበታል። በዚህ ምክንያት በችግር ውስጥ እንደሚገኙ ያመለከቱት በቤሩት የሚኖሩ ኢትዮጵያኖች፣ የኢትዮጵያ መንግስት ወደ ሀገራቸው እንዲመልሳቸው ተደጋጋሚ ጥያቄዎችን እያቀረቡ ይገኛሉ። ባንቺበር በሊባኖስ ውስጥ የሚንቀሳቀስ እኛ ለእኛ በስደት የተሰኘ መንግስታዊ ያልሆነ ተቋም መስራች ናቸው። የሸልተሮቹ ሁኔታ በጣም ያስደነግጣል። ልጆቻችን የት ነው የሚተኙት? ምንድን ነው የሚበሉት? በምን አይነት ሁኔታ ነው? ሌላው ደግሞ ምንድን ነው? በዚህም ሁኔታ ላይ የሚደፈሩ ልጆች አሉ፣ የሚደፈሩ እህቶቻችን አሉ። እህቶቻችን ስለ ሁሉንም ሀገር ጨምሮ ነው የኢትዮጵያኖችን ብቻ ሳይሆን ይህ አለ። ከምንም በላይ ያስደነግጠኝ እኔ ምንድን ነው በጦርነት ሰዓት እንኳን ሰብአዊነት አልተሰማቸውም እዚህ ሀገር ላይ ያሉ ሰዎች ዜጎቻችንን የሁሉንም ሀገር ዜጋ መንገድ ላይ ነው በቃ የጣሉት ግን የእኛን ሰዎች መጠለያ መከልከል፣ የኛን ሰዎች ከመጠለያ ማባረር፣ ስደተኛውን ምግብ የመከልከል ስደተኛውን በቃ ከምንም ነገር ለሊበኒስ ብቻ ያለው የሚለው ድጋፍ ይሄ በጣም እንደ ሰብአዊነት፣ በተለይ ሰብአዊ እርዳታ ድርጅት ብለው ተቋቁሞ የሚያረጉት ነገር አስደንግጦኛል። በሩሲያና በዩክሬን መካከል የሚካሄደው ጦርነትም ያላሸናፊና ያለተሸናፊ በ2024ም ቀጥሏል በላቁ ወታደራዊ ቴክኖሎጂዎች በመታገዝ ሩሲያ ወደፊት ለመግፋት የምታደርጋቸው ሙከራዎችና የዩክሬን መልሶ የማጥቃት ዘመቻዎች በንጹሐን ዜጎችና በሲቪል ተቋማት ላይም ከፍተኛ ጉዳት ማድረሳቸውን ቀጥለዋል። አንዳቸውም ግን የማሸነፍም ሆነ ወደ ሰላም ድርድር የመምጣት ምልክት አላሳዩም። ይልቁንም ሁለቱም ሀገራት በ2024 በነበራቸው የውጊያ ሂደት የሰው አልባ አውሮፕላን አጠቃቀማቸው በከፍተኛ ሁኔታ ጨምሮ እስካሁን 1.5 ሚሊዮን ድሮኖችን መግዛታቸው ተመልክቷል። 2024 በአብዛኛው በጦርነቶች መፈናቀሎች፣ ረሃብና የአየር ንብረት ቀውስ በደቀናቸው ፈተናዎች ይሞላ እንጂ ሙሉ ለሙሉ ግን የጨለማ አልነበረም። በየካቲት ወር አንድ ወር ለተጠጋ ጊዜ የተካሄደው የአፍሪካ ሀገራት የእግር ኳስ ዋንጫ ፍልሚያ የብዙ ኳስ አፍቃሪያንን ቀልብ የሳበ ሆኖ አልፏል። ውድድሩንም አዘጋጇ ሀገር ኳት ዲቯር ተፎካካሪዋን ናይጄሪያን ሁለት ለአንድ በሆነ ውጤት በመርታት በአሸናፊነት አጠናቃለች። ከ60 ሺህ በላይ ሕዝብ በሚያስተናግደው አላሳን ዋተራ ስታዲየም የተከናወነውን የፍጻሜ ጨዋታ በሚሊዮኖች የሚቆጠሩ አፍሪካውያን በቀጥታ ስርጭት የተከታተሉት ሲሆን የዘንድሮን የአፍሪካ ሀገራት ዋንጫ ለማዘጋጀት ኳት ዲቯር አንድ ቢሊዮን ዶላር ገደማ እንዳወጣችም ተመልክቷል። በሐምሌ ወር በፓሪስ የተካሄደው የበጋ ኦሎምፒክስ ፉክክርም ዓለምን ያስደመሙ አስደናቂ የአትሌቲክስ ትዕይንቶች የታዩበት ሆኖ የተጠናቀቀውም በተሰናባቹ 2024 ነበር። በመክፈቻው ሥነ ሥርዓት ፓሪስ የሴንን ወንዝ ተከትሎ ባለው ስፍራ እጅግ ያማረ በከዋክብት የደመቀና ታሪካዊ የውበትና የለውጥ መፍለቂያ ስሟን ያንጸባረቀ ልዩ የመክፈቻ ዝግጅት ያሳየች ሲሆን በዓለም ዙሪያ በፈረንሳይኛ ቋንቋ ከሚጫወቱ ድምፃውያን ከፍተኛ ተደማጭነት ያላት ማሊያዊ ፈረንሳዊቷ የፖፕ ሙዚቃ ኮከብ አቀንቃኝ አያና ካሙራ በወርቃማ ቀለም የተንቆጠቆጠ ልብስ ለብሳ በዳንሰኞቿና በፈረንሳይ ብሔራዊ የክብር ዘብ ባንድ ታጅባ ተወዳጁን ጃጃ የተሰኘ ሙዚቃዋን ተጫውታለች። በአሜሪካ ድምፅ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ